ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ታህሳስ 7 2007 ዓ ም ዝግጅታችን ጀምሯል ጤና ይስጥልን እንደምናምሽታችኋል እንደምናምሽታችኋል ክቡራትና ክቡራን አድማጮች የምሽቱ አስተናጋጆቻችሁ ሰሎሞን አባተና ቆንጂ ይታየነን የዚህ ዘመቻ ዋና ዓላማ ዜጎች በዚህ ዓመት ግንቦት ወር ላይ በሚደረገው ሀገራዊ ምርጫ በንቃት እንዲሳተፉ በማድረግ በምርጫው አሸናፊ ሆኖ በመውጣት የኢትዮጵያ ህዝብ የሥልጣን ባለቤት እንዲሆን ማድረግ ነው አቶ ዘካርያስ የማነ ብርሃን የአንድነት ለዲሞክራሲና ለፍትህ ፓርቲ የድርጅት ጉዳይ ኃላፊ ናቸው። በአብይ ርዕስ ዘገባ ይዘናል። ከዜናዎቻችን መካከል ደግሞ ቆንጅት፣ የሴራሊዮን ባለስልጣናት በዋና ከተማዋ በፍሪታውን የተደበቁ የኢቦላ ታማሚዎችን ለማግኘት ቤት ለቤት አሰሳ እንደሚካሄድ አስታወቁ የሚለው አንዱ ነው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የሴራሊዮን ባለስልጣናት የተደበቁ የኢቦላ ህመምተኞችን ለማግኘት በዋና ከተማዋ በፍሪታውን የቤት ለቤት አሰሳ ለማካሄድ እቅድ ያላቸው መሆኑን አስታውቀዋል። በምዕራብ አፍሪቃ ዋናዋ የኢቦላ ወረርሽኝ የበረታባት የሆነች ባለችው በፍሪታውን በአውሮፓውያን በዚህ ታሳስ ወር መጀመሪያ ሳምንት ብቻ ከ ሰላሳ የሚበልጡ አዲስ የቫይረሱ ተያዦች ተመዝግበዋል። ይህም ማሀዝ በዚሁ ወቅት በሀገሪቱ በጠቅላላ ከተመዘገቡት አዲስ ተጠቂዎች ውስጥ ሲሶ ነ የተዘገበው። የሴራሊዮን ፕሬዚደንት ኤርነስ ኮሮማ ባወጡት መግለጫ የከተማዋ ነዋሪዎች ነገ የጤና ሰራተኞች በየቤቱ ሲዞሩ የታመሙትን ሰዎች እንዳትደብቁ ሲሉ ተማጽነዋል። የቤት ለቤት አሰሳው አላማ የቫይረሱን ስርጭት ለመስበር እያንዳንዱን ህመምተኛ ፈልጎ አግኝቶ ማከም ነው ብለዋል። የዘንድሮ የገና በዓል አከባበር ከወትሮ የተገደበ እንደሚሆንም ፕሬዚደንቱ ተናግረዋል። ሰዎች እርስ በርስ የሚነካኩበትን ሁኔታ ለመቀነስ ሲባል ከፊታችን ቅዳሜ እንደ ኤሮፓውያን ተሳሳያ ጀምሮ ህዝባዊ የገና ወይም የክሪስመስ የፈረንጆች ክሪስመስ ክብረ በዓል እንዳይካሄድ የሴራሊዮን መንግስት አግዷል። በኢቦላ ህመምተኞች ብዛት ላይቤሪያን እየበለጠቻት ያለችው ሴራሊዮን የቫይረሱ ተጠቂዎቿ ቁጥር ከ8200 ተገልጧል። ከ2000 የሚበልጡ ደግሞ ሞተዋል። የኮንጎ ዲሞክራሲያዊት ሪፐብሊክ ፕሬዚደንት ጆዜፍ ካቢላ ከእንግዲህ ወዲያ የባዕዳን መሪዎች ትእዛዝ አልቀበልም፣ እንዲያውም የተባበሩት መንግስታት ድርጅት ሰላም አስከባሪዎች ከሀገራችን ይውጡልናሉ። ሚስተር ካቢላ ለምክር ቤታቸው ባደረጉት ረጅም ንግግር ኮንጎ ከምዕራባውያን ምክር መመሪያና ሐሳብ ለመቀበል ዝግጁ ነች፣ ይህን አድርጉ የሚባል ትእዛዝ ግን ፈጽሞ አትቀበልም ብለዋል። ሚስተር ካቢላ ሁለተኛ የስልጣን ዘመናቸው ሲጠናቀቅ ከስልጣን እንዲወርዱና በአውሮፓውያኑ የዘመን አቆጣጠር በ2016 ዓ ምህረት ለሚካሄደው ምርጫ መዘጋጀት እንዲቻል በተለይ ከዩናይትድ ስቴትስና ከፈረንሳይ ብርቱ ግፊት እየተደረገባቸው ነው። ከ15 ዓመታት ኮንጎ ውስጥ ሰፍሮ የቆየው 20 ሺህ ወታደሮች ያሉት የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል መውጣት አለበት ሲሉ ካቢላ መናገራቸውን አሶሺዬትድ ፕሬስ ዘግቧል። ተልእኮው የተልኮ የአሁኑ ስልጣን የስልጣን ዘመን የፊታችን መጋቢት ያልቃል። ሚስተር ካቢላ በትረ ስልጣኑን የጨበጡት የሀገሪቱ የእርስ በርስ ጦርነት ተጋግሞ በነበረበት በአውሮፓውያኑ አቆጣጠር በ2001 ዓ ም አባታቸው ሎሮን ካቢላ ካረፉ በኋላ ነበር። ጦርነቱ በ2009 ሲሆን ሚስተር ካቢላ ያለፉትን ሁለቱንም ፕሬዚደንታዊ ምርጫዎች አሸንፈዋል። ሆኖም ሁለተኛው ምርጫ ግልጽና ፍትሐዊ አይደለም ተብሎ መነቀፉ ይታወሳል። ቀጣይ ምርጫ በ2016 የሚካሄድ ሲሆን ካቢላ ምናልባት ለሦስተኛ ጊዜ መወዳደር እንዲችሉ ሕገ መንግስቱን ቀይረውም ቢሆን ስልጣን ላይ የሚቆዩበትን አንድ መላ መፍጠራቸው አይቀርም ብለው ዩናይትድ ስቴትስና ፈረንሳይ ሰግተዋል። አድማጮች፣ ዜናው የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ፓኪስታን ውስጥ የታሊባን ተዋጊዎች በአንድ ትምህርት ቤት ላይ ጥቃት አድርሰው የሚበዙት ተማሪዎች የሆኑ ቢያንስ አንድ መቶ አርባ አንድ ሰዎችን ገደሉ። የወታደር መለየው ልብስ የለበሱና ና ፈንጂ የታጠቁ እስላማዊ ነውጠኞች ዛሬ ማክሰኞ በጦር ሰራዊት በምትተዳደረዋ ፔሽዋር ከተማ የሚገኘውን ትምህርት ቤት ነው ያጠቁት። አያዝ ጉል ከኢስላማባድ ያስተላለፈውን ዘገባ ትዝታ በላቸው ታቀርባለች። በከፍተኛ የታጠቁ የሙስሊም ነውጠኞች በጥብቅ የሚጠበቅ የፓሽዋር ከተማ አካባቢ ትምህርት ቤት ደርምሰው በመግባት ፈተና ይወስዱ የነበሩ ልጆች ላይ በጅምላ ተኩስ እንደከፈቱ ባለስልጣናት ተናግረዋል። የፓኪስታን ኮማንዶዎች ደርሰው ከማስለቀቃቸው በፊት ጠመንጃ አንጋቢዎቹ ቁጥራቸው በውል የማይታወቅ ሰዎች አግተው ነበር። በትምህርት ቤቱ ቅጥር ግቢ ውስጥ ከፍተኛ ተኩስ ሲካሄድ አምቡላንሶች ደግሞ ቁስለኞችን ሆስፒታል ሲያደርሱ እንዳዩ የዓይን እማኞች ተናግረዋል። በነውጠኞቹ ጥቃት ተማሪዎቹ በሙሉ እንዳለቁ ተሰክቶ ነበር። ሆኖም የፓሽዋር ሆስፒታል ዶክተሮች በደርዘኖች የሚቆጠሩ ልጆች አንዳንዶቹም ከፍተኛ የመቁሰል አደጋ እንደደረሰባቸው ጠቅሰው ህዝቡ ደም እንዲለግስ እየጠየቁ ነው። የፓኪስታን ወታደሮች አብዛኞቹን ተማሪዎችና የትምህርት ቤት ሰራተኞች እንዳስለቀቁና አሁንም የታገቱ እንዳሉ ግን ተናግረዋል። የክፍለ ሀገሩ አስተዳዳሪ ሚኒስተር ፓርቬስ ካታክ ለጋዜጠኞች በሰጡት ቃል የጸጥታ ኃይሎች ከአጥቂዎቹ ሁለቱን ተኩሰው ሲገሉ፣ አንደኛው በራሱ ህይወቱን አጥፍቷል ብለዋል። स्कूल और ነውጠኞቹን ከአብዛኛው የትምህርት ቤቱ ህንፃ ማስለቀቅ እንደተቻለ፣ ነገር ግን አሁንም የአስተዳዳሪው ቢሮና በአቅራቢያው የሚገኙ ክፍሎች እንደተያዙ ነው ያሉት። የፓኪስታን ታሊባን ለጥቃቱ ኃላፊነት የወሰደ ሲሆን የአገሪቱ ወታደሮች በሰሜን ወዘርስታን እና በአፍጋኒስታን አዋሳኝ ድንበር የጎሳዎች አካባቢ ለከፈቱት ዘመቻ አጸፋ ለመመለስ ነው ብሏል። ጠቅላይ ሚኒስትር ናዋዝ ሻሪፍ ጥቃቱ ብሔራዊ ሀዘን ነው በማለት አውግዘውታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ እስራኤል ከፍልስጤም ግዛቶች ለቃ እንድትወጣ የጊዜ ገደብ እንዲጣልባት የሚጠይቀው የተባበሩት መንግስታት የጸጥታ ጥበቃ ምክር ቤት ውሳኔ ረቂቅ ከመቅረቡ አስቀድሞ ከዋናው የፍልስጤማውያን ተደራዳሪ ሳኢ ቢራካት ጋር ዛሬ ይነጋገራሉ ተብሏል። የእስራኤልና የፍልስጤማውያንን ጉዳይ ለመገምገም ትናንት ሰኞ ወደ ተለያዩ ሀገሮች ጉዞ የጀመሩት ሚስተር ኬሪ የፍልስጤሙን ተደራዳሪ የሚያነጋግሯቸው ለንደን ላይ ሲሆን፣ ትናንት ሮም የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁን፣ በኋላም ፓሪስ ላይ የፈረንሳይ የብሪታንያና የጀርመን የውጭ ጉዳይ ሚኒስትሮችን አነጋግረዋል። ሚኒስትሮ ለንደን በሚገኘው የዩናይትድ ስቴትስ ኤምባሲ ባደረጉት ጋዜጣዊ ጉባኤ ላይ እስራኤልና ፍልስጤማውያን መካከል አሁን ያለው እንቅፋት ተወግዶ ወደ እውነተኛ ሰላም የሚያመራ ጎዳና ለማግኘት ይቻል ዘንድ በመካከላቸው ያለውን ትኩሳትና ውጥረት ማብረድ ያስፈልጋል ብለዋል። ሚስተር ኬሪ ከሳይ በረካት ጋር ከተወያዩ በኋላ የአረብ ሊግ መሪውን ናቢል ኤል አራቢን ያነጋግራሉ። ሚስተር ኬሪ የተጠቀሱትን ውይይቶች የሚያካሂዱት ፍልስጤማውያን ዲፕሎማቶች ያዘጋጁት ረቂቅ የውሳኔ ረቂቅ ለምክር ቤቱ ይቀርባል ተብሎ ከሚጠበቅበት ከአንድ ቀን በፊት መሆኑ ነው። ዮርዳኖስ እያስተዋወቀችው ያለችው የውሳኔ ረቂቅ እስራኤል ወራ ከያዘቻቸው ግዛቶች በሁለት ዓመት ውስጥ እንድትወጣ ይጠይቃል። ፈረንሳይ፣ ጀርመንና ብሪታንያ እየተወያዩበት ያሉት ሌላው ሀሳብ ደግሞ የጊዜ ገደብ የሚጥለው በሰላም ንግግሩ ውሳኔ ላይ ብቻ መሆኑ ታውቋል። አውስትሬሊያዋ ሲድኒ ከተማ በሚገኘው ካፌ የተፈጠረው የእገታ ተግባር የአንድ አእምሮ የተረበሸ ግለሰብ መጥፎ ቅዠት ውጤት ነው ሲሉ የሀገሪቱ ጠቅላይ ሚኒስትር ቶኒ አበት ተናገሩ። ታጋቾቹን ለማስለቀቅ የሀገሪቱ ፖሊሶች ማልደው በወሰዱት እርምጃ ድንገቱ የእገታ ሁኔታ የተጠናቀቀ ሲሆን ታጣቂውና ከታጋቾቹ ሁለቱ ሞተዋል። ጠቅላይ ሚኒስትር አበት ከአውስትሬሊያ ህዝብ ጋር ሆነው ሀዘናቸውን እየገለጹ ሲሆን በስፍራው የአበባ ጉንጉን ካስቀመጡ በኋላ ባሰሙት ንግግር የኢራን ተወላጁን ተጠርጣሪ በከባድ ሁኔታ የተረበሸ የረጅም ጊዜ የወንጀል የአእምሮ መቃወስና የጽንፈኝነት ታሪክ ያለው ሰው ነበር ሲሉ ገልጸውታል። የሃምሳ ዓመት ዕድሜ ያለው ማንሃሮን ሞኒስ የሚባለው የእገታው ተጠርጣሪ የአውስትሬሊያ ባለስልጣናት በሚገባ ያውቁት ነበር ብለዋል ጠቅላይ ሚኒስትሩ። ነገር ግን ክትትል በሚደረግባቸው በሽብርተኛ ተግባር ተጠርጣሪዎች መዝገብ ውስጥ አልገባም ሲሉ አስረድተዋል። የእስልምና ሃይማኖት አባት ነኝ ብሎ ራሱን ይገልጽ የነበረው ተጠርጣሪው ባለፈው አመት የቀድሞ ባለቤቱን ገሏል ተብሎ ተከሶ በዋ የተለቀቀ እንደሆነ ተገልጾ ታውቋል። አፍጋኒስታን ውስጥ ለተገደሉ የአውስትሬልያ ወታደሮች ቤተሰቦችም የዛቻ ደብዳቤ ይልካል ተብሎም ተወንጅሎ ነበር። ከየመን ዋና ከተማ ሰንአ ወጣ ብሎ መኪና ላይ የተጠመዱ ሁለት ቦምቦች ፈንድተው የሺአ አማጽያን ስብሰባ ይካሄድበት በነበረ ስፍራ አቅራቢያ የሚያልፍ የትምህርት ቤት አውቶቡስ መጥቶ ሀያ አምስት ሰዎችን ገደለ። ቢያንስ አስራ አምስቱ ተማሪዎች ናቸው ተብሏል። ጥቃቱ ኢላማ ያደረገው በማዕከላዊ አልባይዳ ክፍለ ሀገር የሚገኝ ሁቲዎች የሚባሉት የሺያ እምነት ተከታዮች አማጽያን መሪ መኖሪያ ቤት ነው ሲሉ ምንጮች ገልጸዋል። ጥቃቱ የአልቃይዳ ስራ ነው ሲሉ ምንጮች ወንጅለዋል። በጥቃቱ የተገደሉት ሌሎቹ አስሩ ሰዎች አማጽያን ይሆኑ እንደሆን አልታወቀም። ራዳ የሚባለው የክፍለ ሀገሩ አካባቢ የአረቡ ሰላጤ አልቃይዳ የሚባለው የአልቃይዳ የየመን ቅርንጫፍ ቅርንጫፍ መሆኑ መገኛ መሆኑ ተገልጿል። ሁቲዎቹና አልቃይዳዎቹ በቅርብ ወራት በአካባቢው በተደጋጋሚ ከባድ ውጊያ ሲያካሄዱ እንደነበር ይታወቃል። በመጨረሻም የሩሲያ ገንዘብ የሆነው የሩብል የመግዛት አቅም ዛሬ በከፍተኛ ሁኔታ ማሽቆልቆሉ ተነግሯል። ይህ አዲስ የሩብል ዘቅተኛ ምንዛሪ መጠን የታየው በፈጣን ሁኔታ እየወረደ ያለውን የሩብል መዳከም ለመቆጣጠር የሀገሪቱ ማዕከላዊ ባንክ በወሰደው አጣዳፊ እርምጃ የወለዱን መጠን ባለፉት አስራ ስድስት ዓመታት ታይቶ በማይታወቅ ሁኔታ ከአስር ነጥብ አምስት ወደ አስራ ሰባት ከመቶ እንዲያሻቅብ ካደረገ በኋላም ነው። በዛሬውም ሞስኮ ላይ በነበረው ሞስኮ ኤክስቼንጅ በሚባለው የዓለም ገበያ ውሎ ሰንጠረዥ የአንድ የአሜሪካ ዶላር ምንዛሪ ሰማንያ የሩሲያ ሩብል አንድ ዩሮ ደግሞ አንድ መቶ ሩብል ደርሶ ነበር። የሩሲያ ሩብል በያዝነው የአውሮፓውያን ዓመት ውስጥ ከዋና ዋናዎቹ የአውሮፓ ምንዛሪዎች ጋር ሲወዳደር የመግዛት አቅሙን እስከ ስልሳ ከመቶ አጥቶ ታይቷል። ሩሲያ ባለከባድ ምንዛሪዎቹ ገንዘቦች ከሀገር ውስጥ መዋለ ነዋይ እንዳይወጡ እገዳ ልትጥል እንደምትችል አንዳንድ የምጣኔ ሀብት ተንታኞች እየተነበዩ ናቸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። The Voice of America. ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11911965 እና 12140 ኪሎ ሄርትስ በ31 ሜትር ባንድ በ9435 እና በ9755 ኪሎ ሄርትስ እንዲሁም በናይልሳት ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ታህሳስ 27 2007 ዓመተ ምህረት ምሽት ፕሮግራም ነው። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት እየታመሰ ነው ተባለ መንግስት እንደ መንግስት አደረገው ለማለት እኔ ይቸገራለሁ ያ ቢሮ ውስጥ ወጪ የግንዛቤ ችግር አለ ክፍተት አለ ወይ ቸልተኝነት አለ ኃላፊነቱን ግን በትክክል እንዳልተወጣ ይታወቃል አቶ ኢየሱስ ወርቅ ዛፉ የህብረት ኢንሹራንስ ከፍተኛ ባለድርሻና አስቀድመው የአዲስ አበባና የኢትዮጵያ ንግድ ምክር ቤት ፕሬዝደንት የሰጡትን አስተያየት ነው። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። አንድነት ለዲሞክራሲና ለፍትህ ፓርቲ የሚሊዮኖች ድምፅ ለነጻና ፍትሐዊ ምርጫ ባለው ዘመቻ የኢትዮጵያን ህዝብ የሥልጣን ባለቤት እንዲሆን አደርጋለሁ ብሏል። ፓርቲው በአሁኑ ጊዜ በመላ የሀገሪቱ ክፍሎች መዋቅሩን መዘርጋቱንና በየትኛውም ደረጃ የምክር ቤት እጩዎችን ለማቅረብ እንደሚችልም ገልጿል። መለስካቸው አመሃ ከአዲስ አበባ ዝርዝሩ ልኳል። ፓርቲው ዛሬ ረፋዱ ላይ በጽህፈት ቤቱ በሰጠው መግለጫ ላይ በአሰራጨው ጽሑፍ ርዕስ ላይ እንዳስቀመጠው በሚቀጥሉት የምርጫ ወራት በሚሊዮኖች ድምፅ ለነጻና ፍትሃዊ ምርጫ የኢትዮጵያ ህዝብ የስልጣን ባለቤት እንዲሆን እናደርጋለን ይላል። ከዚህ ቀደም ፓርቲው ያካሄዳቸውን የሚሊዮኖች ድምፅ ለነፃነት እና የሚሊዮኖች ድምፅ ለመሬት ባለቤትነት ንቅናቄዎች አስታውሶ በተለይ በመጀመሪያው እንቅስቃሴ የፈለገውን ውጤት እንዳገኘ የፓርቲው የውጭ ግንኙነት ኃላፊ አቶ ዳንኤል ተፈራ አብራርተዋል። ሦስተኛውና የመጨረሻው የአንድነቶች የሚሊዮኖች ድምፅ እንቅስቃሴ ይኸው የሚሊዮኖች ድምፅ ለነፃነትና ለፍትሃዊ ምርጫ የሚል መሆኑንም የጽሑፉ መግለጫ ይጠቁማል። መግለጫው አክሎ አንድነት በሰላማዊ መንገድ የስልጣን ሽግግር ለማምጣት ላቀደው ዋነኛ የትግል ምዕራፍ በሀገራችን እውነተኛ ለውጥ እንዲመጣ የሚፈልጉ ዜጎች ሁሉ ፓርቲውን በአባልነትና በደጋፊነት በመቀላቀል የለውጡ አካል እንዲሆኑ የሚያደርግ ተደራጅ 2007 ለለውጥ የሚል ሰፊ የማደራጀትና የቅስቀሳ ዘመቻ ለማካሄድ ዝግጅቱን ማጠናቀቁን ይናገራል። የዘመቻውን ዓላማ በተመለከተም የፓርቲው የድርጅት ጉዳይ ኃላፊ አቶ ዘካሪያስ የማነ ብርሃን ገልጸውታል። የዚህ ዘመቻ ዋና ዓላማ ዜጎች በዚህ ዓመት ግንቦት ወር ላይ በሚደረገው ሀገራዊ ምርጫ በንቃት እንዲሳተፉ በማድረግ በምርጫው አሸናፊ ሆኖ በመውጣት የኢትዮጵያ ህዝብ የስልጣን ባለቤት እንዲሆን ማድረግ ነው። ፓርቲው ለዚህ አይነት እንቅስቃሴ ፖለቲካዊ ምህዳሩ ምቹ እንዳልሆነ እና የኢትዮጵያ ብሔራዊ ምርጫ ቦርድም ገለልተኛ ምርጫ አስፈጻሚ አካለው ብሎ እንደማያምን በዚሁ መግለጫው ይፋ አድርጓል። በሌላ በኩል ግን ይህንን አስቸጋሪ ነው ያለውን ሁኔታ ሊለውጥ የሚችለው ህዝቡ ስለሆነ ይህንን ዘመቻ ማቀዱን ይናገራል አቶ ዘካርያስ የማነ ብርሃን። በዚህ የሚሊዮኖች ድምፅ ለነፃና ፍትሐዊ ምርጫ ህዝባዊ ንቅናቄ አማካኝነት የፖለቲካ ምህዳሩን ለማስፋትና ህዝቡ በአጠቃላይ በምርጫው ሂደት ላይ ሙሉ ለሙሉ ተሳታፊ እንዲሆን በነቂስ ወጥቶ ካርድ እንዲወስድ፣ እንዲመርጥና ድምፁን እንዳይቀማ ተደራጅቶ እንዲጠብቅ በማድረግ አሸናፊ ሆኖ እንዲወጣ የሚያደርገው ስትራቴጂ አውጥቶ እየሰራ ነው የሚገኘው። አንድነት ከዚህ የተሻለ የሰላማዊ ትግል አማራጭ አሁን ባለው የሀገራችን ነባራዊ ሁኔታ የለም ብሎ ያምናል። ብሔራዊ ምርጫ ቦርድ ብዙ ጊዜ በተቃዋሚዎች የሚቀርበውን ይህን ክስ በተደጋጋሚ ሲያስተባብል ቆይቷል። ሁሉንም በሀገሪቱ የሚገኙ ፓርቲዎች በአንድ ዓይን እንደሚያቸውና በፍትሐዊነት ጉዳያቸውን ሁሉ እንደሚመለከት ይናገራል። አንድነት በዛሬው መግለጫው አክሎ እንደገለጸው ዘመቻውን ለማሳካትም በቂ አቅም እንዳለው ይናገራል። ባለፈው ሳምንት መጨረሻ አካሄዱ የነበረውን የፓርቲውን ጠቅላላ ጉባኤ አስታውሶም ፓርቲው በአሁኑ ሰዓት ያለበትን የከፍታ ደረጃ በትክክል የሚያሳይ ነው ይላል የፓርቲው የውጭ ጉዳይ ኃላፊ፣ አቶ ዳንኤል ተፈራ ይህን ዘመቻ ወጀው ይኸው የፓርቲው ጠቅላላ ጉባኤ ነው ብለዋል። ይህን ሕዝባዊ ንቅናቄ አውጆ ሄደው የአንድነት ጠቅላላ ጉባኤ ነው አሁን ባለፈው አርብና ቅዳሜ በተደረገው ጠቅላላ ጉባኤ ላይ የተሳተፉ ከመላ ኢትዮጵያ የመጡ የአንድነት የጠቅላላ ጉባኤ አባላት ሕዝቡን እስከታች ወርደን ለማደራጀት፣ በዚህ ምርጫ አሸናፊ ኃይል ሆነን ለመውጣት በሀገር አቀፍ ደረጃ ንቅናቄ መደረግ አለበት ብለው አውጀው ሄደዋል። ይህን አውጀው ሲሄዱ ትዛዝ ሰጥተው አይደለም እየሄዱ ያሉት ራሳቸው ከየመጡበት ወረዳ፣ ከየመጡበት ዞን ይሄን እንደሚያስፈጽሙም ቃል ገብተውን ሄዱ። የህዝብ ግንኙነት ኃላፊው አቶ አስራት ደስታ በበኩላቸው የፓርቲያቸውን ጥንካሬ ሲገልጹ አንድነት የመላ ኢትዮጵያውያን ቤት ነው ብለው ከአራቱም ማዕዘናት የሀገሪቱ ክፍሎች መጥተዋል ያሏቸውን የጠቅላላ ጉባኤውን አባላት በምሳሌነት ጠቅሰዋል። አቶ ዳንኤል ተፈራም በመጪው ምርጫ አንድነት በመላ ኢትዮጵያ በየትኛውም ደረጃ እጩዎች ሊያቀርብ ይችላል ይላሉ። አሁን ባለው ተጨባጭ ሁኔታ አንድነት ፓርቲ በመላ ኢትዮጵያ እጩዎችን አቅርቦ ማወዳደር ይችላል። ያ እዛ አቅም ላይም ደርሷል። በተደረገው ጥናትና ባለን ግምገማ ከአራት መቶ አምሳ በላይ እጩዎችን ለተወካዮች ምክር ቤት ብቻ ማቅረብ እንችላለን። ግን እኛ እስከ መጨረሻው ነው መድረስ የምንፈልገው ሙሉ ለሙሉ ነው ማቅረብ የምንፈልገው። ይሄ አንድነት የደረሰበት ከፍታ ነው። በመላ ኢትዮጵያ እጩ አቅርቤ ተወዳድሬ ህዝቡን አደራጅቼ የመንግስት ስልጣን እይዛለሁ ብሏል። እንደሚታወቀው ይህ ዓመት በኢትዮጵያ የኢህአዴግ ስልጣን ከያዘ ወዲህ አምስተኛው የምርጫ ዓመት መሆኑ ነው። የመጀመሪያው ምርጫ በሽግግር ወቅት የተካሄደው ምርጫ እንደነበረም አይዘነጋም። በሁሉም የምርጫ ወቅቶች የተከናወኑት ምርጫዎች ከውዝግብ እየጸዱ አልነበሩም። ብሔራዊ ምርጫ ቦርድ በብዙዎቹ ተቃዋሚ ፓርቲዎች አይን ለገዢው ፓርቲ የወገነ እንደሆነ ሲከሰስ፣ በገዢው ፓርቲ ደግሞ ከወገንተኝነት የጸዳ እንደሆነ ሲመሰከርለት ቆይቷል። የዘንድሮ ምርጫ የሚያመጣውን ደግሞ ጊዜው ሲደርስና በዚህ መካከልም በሚኖሩት ክንውኖች እናየዋለን። በገዢው ፓርቲ በኢህአዲግ በኩልም በዚህ ዓመት በሚደረገው ምርጫ ያለውን ዝግጅት በዘገባዎቻችን እንቃኛለን። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት፣ ክቡራትና ክቡራን፣ የዕለቱን አብይ ርዕስ ነበር የሰማችሁት። የትንታኔው መጽሔት ይቀጥላል። ኬንያ አምስት መቶ የሚሆኑ መንግስታዊ ያልሆኑ ድርጅቶችን እውቅና ሰርዛለች። አንዳንዶቹን ከአሸባሪዎች ጋር ግንኙነት አላቸው ስትል ትከሳቸዋለች። የኬንያ መንግስት እዚህ ውሳኔ ላይ የደረሰው ሙስሊም ነውጠኞች የሚከሰሱበትን በቅርቡ የደረሱ ጥቃቶችን ተከትሎ የሀገሪቱ የጸጥታ ጥበቃ የሀገሪቱን የጸጥታ ጥበቃ ለማጥበቅ በያዘው ጥረት መሆኑን አስታውቋል። በድርጅቶቹ ላይ ጥብቅ ቁጥጥር እንዲደረግ የታወጀው ምናልባት የኬንያው ፕሬዝደንትና ምክትላቸው በዓለም አቀፉ የወንጀል ችሎት ፊት ተከሰውበት ከነበረው ጉዳይ ጋር ሳይያያዝ አይቀርም ተብሏል። ዘጋቢያችን መሐመድ ዩሱፍ ከናይሮቢ የላከው ዘገባ አለ። ሶሎሞን ክፍሌ ያቀርበዋል። የኬንያ መንግሥታዊ ያልሆኑ ድርጅቶች አስተባባሪ ቦርድ አስራ አምስት ድርጅቶችን በሀገሪቱና በአፍሪካ ቀንድ ሽብርና የወንጀል እንቅስቃሴዎችን በገንዘብ ይረዳሉ ሲል ከሷል። የቦርድ ዋና ዲሬክተር ፋዙል መሐመድ ናይሮቢ ውስጥ ለጋዜጠኞች ሲናገሩ አምስት መቶ የሚሆኑ የሲቪል ማኅበረሰብ ቡድኖች የባንክ አካውንት እንዳይንቀሳቀስ ታግዷል፣ የባዕዳን ሠራተኞች የሥራ ፍቃድ ተሰርዟል፣ እንዲያውም አንዳንዶቹ ሕግ ፊት ሊቀርቡ ይችላሉ ብለዋል። ኢን ኮላቦሬሽን ዊዝ ሴኪዩሪቲ ኤጀንሲዝ ቦዝ ሎካሊ ኤንድ ኢንተርናሽናሊ ከሀገር ውስጥና ከዓለም አቀፍ የጸጥታ ጥበቃ ድርጅቶች ጋር በመተባበር ቦርዱ የነዚህን መንግሥታዊ ያልሆኑ ድርጅቶች ማንነት፣ ተባባሪዎቻቸው እነማን እንደሆኑ፣ የገንዘብ ምንጮቻቸው ከየት መሆኑንና እንቅስቃሴያቸውንም ለይቶ አውቋል። በመሆኑም ቦርዱ የእነዚህን ድርጅቶች ምዝገባ ሰርዟል፣ የባንክ አካውንቶቻቸው እንዳይንቀሳቀሱ አግዷል፣ ማንነታቸውን በተመለከተም ለሚመለከታቸው የደህንነት መሥሪያ ቤቶች መረጃዎችን ሰጥቷል። ይህን ያደረገውም ተገቢውን እርምጃ በአፋጣኝ እንዲወስዱ ነው። የኬንያ ኤንጂዎች አስተባባሪ ቦርድ ዋና ዲሬክተር ፋዙል ማህሙድ አክለውም መሥሪያ ቤታቸው እንዳይንቀሳቀስ የታገደውን የድርጅቶቹን በባንክ ያላቸው ገንዘብ ሀገሪቱ ውስጥ መንቀሳቀስ እንዲችሉ ፈቃድ ለተሰጣቸው መንግሥታዊ ያልሆኑ ሌሎች ድርጅቶች ያከፋፍለዋል ብለዋል። የባንክ አካውንታቸው በአስቸኳይ እንዲታገድ አድርገናል። አሁን ያንን ገንዘብ አውጥተን ለሌሎች ተመሳሳይ ምግባረ ሰና ዓላማ ላላቸው ኤንጂዎች በማከፋፈል ሂደት ላይ ነን። የኬንያ ሕግ አርቃቂዎች እንደሚታወቀው፣ ባለፈው ዓመት የኤንጂዎቹን እንቅስቃሴ ለመክታት በማለም ከባዕዳን ምንጭ ማግኘት የሚችሉትን የገንዘብ እርዳታ ከመቶ 15 ብቻ እንዲሆን የሚያዝ የሕግ ረቂቅ አዘጋጅተው ነበር። ከቅርብ ወራት ወዲህ ጀምሮ ደግሞ ብዙዎቹ ኬንያ ውስጥ ያሉ መንግሥታዊ ያልሆኑ ድርጅቶች ፕሬዚደንት ሁሩ ኬንያታና ምክትላቸው ዊልያም ሩቶ በሄግ ካለው ዓለም አቀፉ የወንጀል ችሎት ጋር ባላቸው ጉዳይ መንግሥት ከባድ ክትትል ያደርግባቸው ጀምሯል። ሁለቱ ከፍተኛ የኬንያ መንግሥት ባለሥልጣናት በኬንያ ከሰባት ዓመታት በፊት የተካሄደውን ምርጫ ተከትሎ የተፈጠረውን ሁከትና ከአንድ ሺህ በላይ ሰዎች የተገደሉበትን ግጭት አነሳስተዋል ተብለው ይከሰሳሉ። ይህ በኬንያ መንግሥትና በሲቪል ማኅበረሰቡ ድርጅቶች መካከል ያለው የሻከረ ግንኙነት ባለፈው ሳምንት ኒውዮርክ ከተማ አይሲሲ ባካሄደው ስብሰባ ላይ ገሃድ ወጥቷል። ኬንያውያን ለሰላም፣ ለሐቅና ለፍትሕ ኬፒቲጄ የተባለው ቡድን በስብሰባው ወቅት የኬንያ መንግሥት ከተጠያቂነት ለማምለጥ የቀመረው ባለሰባት ሰባት ደረጃ ዘዴ የሚል ጽሑፍ አሰራጭቷል። የኬንያ መገናኛ ብዙሐን ኬፒቲጄን ጨምሮ ስለ አንዳንዶቹ ኤንጄዎች ያቀረቧቸው ዘገባዎች በስብሰባው ላይ የነበሩ የመንግሥቱን ባለሥልጣናትና አንዳንድ የሀገር ሽማግሌዎችን አስቆጥቷል። ከፕሬዝደንት ሁሩ ኬንያታና ምክትላቸው ዊልያም ሩቶ ጋር የወገኑ ፖለቲከኞችም አንዳንዶቹን ኤንጂዎች ከአይሲሲ ጋር በመተባበር ሰዎች በሁለቱ ባለሥልጣናት ላይ እንዲመሰክሩ ለማግባባት ሞክረዋል ሲሉ ይከሷቸዋል። ይህ በእንዲህ እንዳለ ግን የዓለም አቀፍ ወንጀል ችሎት ጠቅላይ አቃቤ ሕግ ፋቱ ቤንሱዳ በቅርቡ በቂ ማስረጃ የለም፣ የኬንያ መንግሥትም ቁልፍ ሰነዶችን ለመስጠት አልተባበረም ሲሉ በሚስተር ኬንያታ ላይ የቀረበውን ክስ መሰረዛቸው አይዘነጋም። ቀጣዩ ዘገባ ደቡብ ሱዳንን ይመለከታል። ጁባ ላይ ጭፍጨፋ ተፈጽሟል ያሉበትን አንደኛ አመት በጋዜጣዊ መግለጫ ያስታወሱት የደቡብ ሱዳን ተቃዋሚዎች ፕሬዚደንት ሳልቫ ኪር ማያርዴት የኒዌር ተወላጆችን ለይተው አጥቅተዋል ሲሉ ወንጅለዋል። ተቃዋሚዎቹ አክለውም በደቡብ ሱዳን በተቋቋመው የሽግግር መንግስት ፕሬዚደንት ሳልቫ ኪር እና ጠቅላይ ሚኒስትር ይሆናሉ የተባሉት የተቃዋሚዎቹ መሪ ሪያክ ማቻር የመንግስቱን ስራ አስፈጻሚ ስልጣን እንዲጋሩ ጥያቄ አቅርበዋል። የደቡብ ሱዳን የሰላም ድርድር ነገ አዲስ አበባ ላይ እንደሚጀመር እየተጠበቀ ነው። እስክንድር ፍሬው ዝርዝሩን ይዟል። ከአንድ ዓመት በፊት ተፈጸመ ያሉትን የዘር ጭፍጨፋ ዛሬ ያስታወሱት የደቡብ ሱዳን ተቃዋሚዎች አጋጣሚውን በመጠቀም ፕሬዝዳንት ሳልቫኪር ማያርዲትን ወንጅለዋል። ለደረሰው ሁሉም ተጠያቂ አድርገዋል። ሁሉም የተጀመረው ልክ የዛሬ አንድ ዓመት መሆኑን በመጥቀስ ነበር። የተቃዋሚዎቹ ዋነኛ ተደራዳሪ ታባን ደንጋይ ማብራሪያቸውን የጀመሩት ዛሬ ታሕሳስ 16 2014 በአውሮፓውያኑ አቆጣጠር ፕሬዚደንት ሳልቫኪር ማያርዲት በዋነኛነት በኒዌር ሕዝብ ላይ የዘር ማጥፋት ወንጀል የጀመሩበት ልክ አንደኛ ዓመት ነው። ከታሕሳስ 16 ጀምሮ በነበሩት ሦስት ቀናት ማለትም ታሕሳስ 16፣ 17ና 18 ከ24 ሺህ በላይ የሚሆኑ ንጹሐን ሴቶች፣ ሕፃናትና አዛውንቶች ከኒዌርና ከሌሎችም ብሔረሰቦች የሆኑ ነብር ተብለው በሚጠሩ የፕሬዚደንት ሳልቫኪር ወታደሮች ተገደሉ። ታይገር ወይም ነብር የፕሬዚደንት ሳልቫኪር የጦርነት ጊዜ ስም ነው። በኢጋድ አደራዳሪነት በተደረሰባቸው የሽግግር መንግሥት መመስረቻ ነጥቦች ላይ ከደጋፊዎቻቸው ጋር በፓጋክ ውይይት ያደረጉት የደቡብ ሱዳን ተቃዋሚዎች የዚህን ውጤትም ይፋ አድርገዋል። ፕሬዚዳንት ሳልቫኪር ማያርዲት የሽግግር መንግስቱን እንዲመሩ ከመስማማት ተቃርበው የነበሩት ተቃዋሚዎቹ ዛሬ ጠንከር ያለ አቋም አንጸባርቀዋል። ፕሬዚዳንቱና ጠቅላይ ሚኒስትር እንደሚሆኑ የሚጠበቁት ሪያክ ማቻር እኩል የአስፈጻሚነት ስልጣን እንዲኖራቸው እንደሚፈልጉ ነው ታባን ደንጋይ የገለጹት ስ ብዙዎቻችሁ በፕሬዚደንቱና በጠቅላይ ሚኒስትሩ መካከል የሥልጣን ክፍፍል እንዲኖር የፈለግነው ለምን እንደሆነ ማወቅ አለባችሁ። ለእኛ ይህ የሚያስፈልገው ማሻሻያዎቹን ተግባራዊ ለማድረግ ነው። ማሻሻያዎች እንዲኖሩ እየጠየቅን ያለ ነው እኛ እንጂ ሳልቫኪር አይደሉም። ስለዚህ ማሻሻያዎች እንዲደረጉ ጥሪ እያቀረበ ያለው አካል ያንን እንዲተገብር ሥልጣን ሊሰጠው ይገባል። የሥራ አስፈጻሚነት ሥልጣን ያለው ጠቅላይ ሚኒስትር መኖር አስፈላጊ የሚሆነው ለዚህ ነው። ሥራ አስፈጻሚ ለመሆን ብቻ ሳይሆን እርቅና መግባባትን ጨምሮ ማሻሻያዎችን ለመተግበር ነው። እናም በፕሬዚዳንቱና በጠቅላይ ሚኒስትሩ መካከል ሊኖር የሚገባውን የሥልጣን ክፍፍል አስመልክቶ በደቡብ ሱዳን መንግሥትና በተቃዋሚዎቹ መካከል ያለው ልዩነት ከመጥበብ ይልቅ መስፋቱ እየታየ ነው። አደራዳሪው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ፣ ሁለቱ ወገኖች ከስምምነት እንዲደርሱ ሲያስጠነቅቅ ቆይቷል። ዋነኛው አደራዳሪ አምባሳደር ስዩ መስፍን ድርድሩ ነገ እንደሚጀመር ይፋ ያደረጉ ሲሆን የሁለቱ ወገኖች ተወካዮችም አዲስ አበባ ገብተዋል። ሁለቱ ወገኖች በቅድሚያ በተወካዮቻቸው በኩል እንደሚደራደሩ የደረሱበት ድምዳሜ ደግሞ ለኢጋድ የመሪዎች ስብሰባ እንደሚቀርብ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የዜናና የዘገባዎች ክፍለ ጊዜን አጠናቀናል። አድማጮች ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በሃያ አምስትና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የምናስተላልፈውን ስርጭት እንድታደምጡ እንጋብዛለን። በኢንተርኔት ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክእና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ላይካስ ተነጋገሩ። በእጅ ስልካችሁ ቪኦኤ ዳት ሆርን ዳት ኤምኦቢአይ እንዲሁም ናይል ሳት ላይ ታገኙናላችሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የቪኦኤን አፕ ለአይኦኤስ ወይም ለአይፎን፣ ለአይፓድና ተመሳሳይ መሳሪያዎች ተጠቃሚዎች ከአፕስቶር፣ ለአንድሮይድ ተጠቃሚዎች ደግሞ ከፕሌይ ስቶር ታገኛላችሁ። በስቱዲዮ ቴክኒሽያናችን ከርትስ ባይነም ፕሮግራሙን እየመራለን ያለው ቴሊ ላይም ባክ ነው። አስተናጋጆቻችሁ ቆንጂት ታዬና እኔም ሰሎሞን አባተ ነን። አሁን ከስልክ አስተያየቶቻችሁ ጥቂቱን ወደ እናንተውን መልስ። ጤና ይስጥልኝ የአሜሪካ ሬዲዮን አሰራጮችና አስተናጋጆች በሙሉ እንደምናችሁ ደህና ናችሁን? መሬዲዮን ጣቢያቸውን ሁል ሁልጊዜ ጊዜ ተከታታያቸው ነኝ እና በምታቀርቡት መስተንግዶ ሁሉ በጣም ጥሩና አርኪ በመሆኑ ላመሰግናቸው ወዳለሁ። በተረፈ ግና የኢትዮጵያ ሰላማዊ ሰልፍ አድራጊዎች ራሳቸውን ሳያጠናክሩ ብቻ ሌላውን ጥፋተኛ ሆነው መቅረብ ተገቢ አይመስለኝም። እኔ ይህን አስተያየት የመስጠት ተገደድኩት ባለፈው የተደረገውን ሰላማዊ ሰልፍ ስለሰማሁ ነው። አታሎ አሰፋኔ ከእስራኤል አመሰግናለሁ። ጤና ይስጥልኝ። ቪዲዮዎች በሰኞ እለት ፕሮግራማችሁ ላይ አንድ አስተያየት ሰጪ የኢትዮጵያ ጋዜጠኞች፣ መንግስትን ለመገልበጥ ስለሚያነሳሱ ነው እነ ተመስገን ደሳለኝም ብሎ የተናገረው ከእውነት የራቀ ነው። ጋዜጠኝነት በመሰረቱ ምንድን ነው? ጋዜጠኝነት እኮ ከህዝብ የሰማው መልሶ ለህዝብ ማገናኘት ነው። ለዚህ ነው ማስ ኮሚኒኬሽን የተባለው። ስለዚህ የህዝብን ብሶት መልሶ ለህዝብ ማድረስ ነው የጋዜጠኝነት ስራ እንጂ ካለበለዛማ መንግስት መስተካደርክማ የተዘገዛ ማለት ነው። ሰው ስለ ነጻነቱን ስለ ነጻነቱ ስለ ጠየቀ ስለ ዲሞክራሲ ስለ ጠየቀ ወንጀለኛ ነው ተብሎ መታሰር አለበት እንዴ? ምን አይነት አስተያየት ነው? አመሰግናለሁ። ባል ቮይዝ አሜሪካ እንደማላቸው ልና የወልጊዜ አዳማጫችሁ ነኝ። በሁለት ያደረጋችሁት ኤችአይቪ ፕሮግራም በጋምቤላ ክልል ቆንጆ የሆነ ፕሮግራም ነበር። በጣም የታፈጠ ግን አንዳንድ ነገሮች ደገማች ደግማች እንድታነጋግሩ እፈልጋለሁ። ለምን ትምህርትም ያለው በመንግስት ነው በግለሰቦች አሁን መንግስት ግዴታ በቴሌቪዥንም ሆነ በብዙ ነገሮች ማስተማር ግዴታ የመንግስት ነው። መንግስት አለ ድረስ አንድ በሽታ በገርጥ ውስጥ መጥፋት አለበት። እንደገና ደግሞ ኢትዮጵያ ውስጥ አንዳንድ ነገር ያየሁት ብዙ ሰዎች ካንዶም ለመግዛት ያፍራሉ። እኔ አዲስ አበባ አጀ አንድ ሰዎች ካንዶም ግዛራ ብሎ ጠየቀኝ። ለምን እለዋለሁ፣ እኔ አፍራለሁ። እንደገና ደግሞ ባለጌ ስለሚሉ ለሚሉኝ ብሎ የሚያናገረ በጣም ነገር ነገረውኝ እና መንግስት በየ ግሮሰሪ ስቶሮች ምን አንዳንድ ቦታዎች ካንዶም ልሸጡ ፎርስ ማድረግ አለበት ወይንም ህግ ማውጣት አለበት። ብዙ ጊዜ ኢትዮጵያ ውስጥ ካንዶም አዲስ አበባ አለ፣ ሌላ ወደ ገጠሮች ግን አልገባም። ኤዲኬሽን ከመንግስት መሆን አለበት። መንግስት ገንዘብ ያገኛል ካለ መንግስት ኤች አይ ቪ ያንን ደግሞ የበዛበት ሀገር መዝመት ያለበት መንግስት ነው። እስከሚቀጥለው እስከምንገናኝ ደና ሆኖ በጣም ጣም እናመሰግናለን። ቱ ታውዘንድ ፎርቲን ያደረጋችሁት በቱ ታውዘንድ ፊፍቲን እስከምንገናኝ ሰላም ሆኖ አስተያየቶቻችሁን የላካችሁልንን አድማጮቻችንን እናመሰግናለን። በነገራችን ላይ በጋምቤላ ክልል የኤችአይቪ ይዞታ ዙሪያ ለአስተያየት ለላኩልን አድማጫችን የክልሉ ዘርፍ የኤችአይቪን ጉዳይ የሚከታተለው የያዘውን ጥረት እና ያሉትን ችግሮች ያካተተ ቀጣይ ዝግጅት አለና በነገ ዕለት እንደዚሁም በቀጣይ መስተዋት ፕሮግራም እንዲከታተሉ እንጋብዛለን። ተዘዋዋሪው የስልክ መስመራችን ለሌሎቻችሁም 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ነው። ላኩልን የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቀቀ። አሁን ከምሽቱ ሶስት ሰዓት ከሰላሳ ሁለት ደቂቃ ነው አዲስ አበባ ላይ፣ ዋሽንግተን ዲሲ እና አካባቢዋ ደግሞ ከቀኑ ሰባት ሰዓት ከሰላሳ ሁለት ደቂቃ ነው። እለቱ ማክሰኞ። አሁን ወደ ዝግጅታችን የሁለተኛው አጋማሽ ቅንብሮች እናልፋለን። በቅድሚያ የሚቀርብላችሁ ሐኪሙን ይጠይቁ ነው። በኢቦላ ወረርሽኝ ዙሪያ የምናቀርበው ተከታታይ ዝግጅት አካል የሆነው የምሽቱ ቅንብር ተስፋ የፈነጠቁትን የክትባት ዜናዎች በመድኃኒቶች አጠቃላይ ፈዋሽነትና መርዛማነት መንታ ባህርያት ላይ ያተኩራል። ትንታኔውን የሚሰጡን ዋሽንግተን ዲሲ የሃዋርድ ዩኒቨርሲቲ የፋርማሲ ትምህርት ቤት ተባባሪ ፕሮፌሰርና የመድኃኒቶች መረጃ አገልግሎት ክፍል ዲሬክተር ዶክተር ብስራት ኃይለመስቀል ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ውይይቱ ሳምንት ከተገታበት ይቀጥላል። ዶክተር ብስራት ኃይለመስቀል በድጋሚ ለጊዜው አመሰግናለሁ። በጣም አመሰግናለሁ እኔም አሉላ። ዶክተር ብስራት በምዕራብ አፍሪቃ ብቻ ከአምስት ሺህ በላይ ሰዎችን የገደለውንና ወደ ተለያዩ አካባቢዎችም እየተዛመተ ያለበት ሁኔታ የበረታ ስጋት ያሳደረውን የኢቦላ ወረርሽኝ የሕክምና መድኃኒቶች ሙከራዎችና የመከላከያ ክትባት ጥናቶች አስመልክቶ በቅርቡ እየተወሰዱ ያሉት እርምጃዎች መጠነኛም ቢሆን ተስፋ ፈንጥቀዋል። በተለያዩ የሕክምና አጠራሮች የሚገለጹትን የእነኝህን ጥናቶች ምንነት በመረዳት ብንጀምር በአንድ ወገን ለህክምና የሚደረግ የመድኃኒት ሙከራ ወይም ጥናት አለ። በሌላ በኩል ደግሞ የመከላከያ ክትባት ጥናት አለ። በአንጻሩ በእንስሳት ላይ እና በሰዎች ላይም የሚደረጉ ሙከራዎች በየደረጃው እንደ መኖራቸው እስኪ ምንነታቸውን ያስረዱን። አው መድኃኒቶች ገበያ ላይ ከመውጣታቸው በፊት ብዙ ሙከራ ነው የሚደረግላቸው። በአጠቃላይ ግን ሁለት ቦታ ይከፈላሉ። አንደኛው በእንስሳት ላይ የሚሞከረው ነው። ሁለተኛ ደግሞ በሰው ላይ የሚሞከረው ነው። በእንስሳ ላይ የሚሞከሩት ውጤቶች አሳማሪ ከሆኑና ብዙ ጉዳት የማያመጡ እንስሳዎቹን፣ የሚያደኑ ለበሽታው መፍትሄ የሚያመጡ ከሆነ ያ ይጠናና በዛ በኩል ያለው ጥናት ሲጠናቀቅ ከዛ በኋላ ወደ ሰው ላይ እንዲጠና ፍቃድ ይሰጣል ማለት ነው። ስለዚህ ፍቃድ ሳይገኝ ሰው ላይ መሞከር አይቻልም። እንስሳ ላይ ብቻ ነው የሚሞከረው። ሰው ላይ ከሞከራ ከተጀመረ በኋላ ሌላ አራት ስቴፖች አሉ ፌዝ ዋን ብሎ እስከ ፌዝ ፎር ድረስ ይሄዳል ማለት ነው። አራት ደረጃዎች አሉት። አራት ደረጃዎች አሉት እና ሶስቱን ደረጃ ሲያልፍ አንድ መድኃኒት ውጤታማ ነው ተብሎ ለገበያ ላይ ይቀርባል። አራተኛው ደረጃ ገበያ ላይ ከወጣ በኋላ የሚጠኑ ጥናቶች ናቸው። አራቱን ደረጃዎች ከጊዜም አንጻር በተናጠል በዝርዝር መሄድ ባንችልም፣ ምንድን ነው በዋናነት በመጀመሪያዎቹ ሶስት ደረጃዎች የሚደረገው? አራተኛው ላይስ ምን የተለየ ነገር እናያለን? አንድ መድኃኒት ከሙከራ በእርግጥ ለሕክምና የሚውል ጥናቱ የተጠናቀቀለት መድኃኒት ሆኖ እስኪቀርብ ድረስ እንግዲህ የመጀመሪያው መድኃኒቱ ይሰራል አይሰራም ሳይሆን በፈቃደኝነት በዚህ መድኃኒት እንዲሞከርባቸው የመጡ በሽታው የያዛቸው ሳይሆን ጤነኛ ሰዎች ናቸው ማለት ነው የሚሞከርባቸው አንደኛ መድኃኒቱ በሰውነታቸው ገብቶ እንዴት እንደሚወጣ፣ ምን ያህል ጊዜ እንደሚፈጅ፣ እንዴት የት ቦታ እንደሚሰበር የመሳሰለውን ነገር ጣልቃለግባ የሕክምናውን ይዘት ያቀረቡ ነው። እንደሚሰበር ሲሉ መድኃኒቱ በሰውነት ውስጥ በምን መልኩ እንደሚብላላ እና የትኛው የሰውነት የውስጥ አካል ላይ ይበልጥ የመብላላቱ ሂደት እንደሚካሄድ ይመስለኛል። አዎ፣ በፋርማሲ ፋርማኮኪኔቲክስ በሜዲሲን ይባላል። ከዛ በላይ ሌላው ትልቁ ነገር ይሄ ፌዝ አንድ የሚባለው መድኃኒቱ ሴፍ ነው ወይ፣ ሌላ ያልታሰበ ጉዳት ሰው ላይ ሊያመጣ ይችላሉ የሚለውን ነገር ለማጥናት እና ደግሞ መጠኑ ዶዙ ምን ያህል እንደሆነ ለማወቅ ለማጥናት ነው። ያ የመጀመሪያው ነው እንጂ በመጀመሪያው ላይ መድኃኒቱ በሽታውን ያድናል አያድንም የሚለውን ጥያቄ ለመመለስ አይደለም። ሰው ሰውን አይጎዳም ወይ፣ ምን ያህል ነው ዶዙ፣ እና በሰውነት ውስጥ ደግሞ በምን አይነት ይብላላል የሚለውን ነገር ለማጥናት ነው እና ይሄ በትንሽ ሰዎች ላይ ነው የሚሞክረው ሰዎች ላይ በጥቂት ሰዎች ላይ ነው። ከመቶ በታች ናቸው። አንዳንዴም ሃያ ሰላሳም ሊሆን ይችላል። እና ይሄን ደረጃ ካለፈ በኋላ አሁን ሁለተኛው ደረጃ ላይ ይገባል። ሁለተኛው ደረጃ ትንሽ በርከት ያሉ ሰዎች ናቸው። አንዳንዴ እስከ አምስት መቶ ሰው እስከ ሶስት መቶ ሰው ሊደርሱ ይችላል። አሁን ሁለተኛው በሽታው የያዛቸው ሰዎች ላይ ነው የሚሞከረው። እስቲል የሁለተኛው ጥናት አላማ ወደ ሶስተኛውና ትልቁ ትል ዋናው ጥናት ላይ ለመሄድ ተገቢ ነው ይሄ መድኃኒት አለው ወይ ተስፋ ያለው መድኃኒት ነው ወይ የሚለውን ነገር ለማጥናት ነው ሁለተኛው ላይ የሚደረገው። ሁለተኛውን ደረጃ ካለፈ ነው ሶስተኛው ነው እንግዲህ፣ ለምሳሌ ኢቦላ ከሆነ ኢቦላ የያዛቸው በሽተኞች በትልቅ ደረጃ ከሶስት ሺህ እስከ አምስት ሺህ እንደ በሽታው አይነት፣ አንዳንድ በሽታ ብዙ በሽተኛ ስላለ በቀላሉ በሽተኛ ማግኘት ይቻላል። አንዳንዱ ደግሞ በጣም የማይገኙ በሽተኞች ከሆኑ መለስ መጠኑ መለስ ይላል። ግን በትልቅ ደረጃ ሙከራ የሚደረገው በዚህ በሶስተኛው ደረጃ ነው። አንደኛ መድኃኒቱ ያድናል ብዙ ጊዜ ከሌላ ጋር በማነጻፀር ነው ወይ አሁን በቅርቡ የተፈቀዱ መድኃኒቶች ገበያ ላይ ካሉ ከዛ ገበያ ላይ ካሉ ጋር በማነጻፀር ከሌሉ ደግሞ ያን መድኃኒት ካልወሰዱ ሰዎች ጋራ ፍቱንነቱን መድኃኒት የወሰዱትና ያለ ወሰነቱን በማነጻፀር የትኛው ነው እና ዋናው እንግዲህ ሶስተኛው ላይ ያድናል አያድንም ነው። ሁለተኛው ነገር ሊያገኝ ይችላል፣ ግን ደግሞ ወይ በጉቦት ወይ በሌላ ነገር ሰው ሊገል ይችላል። የበለጠ ጉዳት ሊያመጣ ይችላል። የፈዋሽነቱን ያህል ፈዋሽነቱን ያህል ሊያመጣ ይችላል። ስለዚህ ይሄንን አጥንቶ የሶስተኛው ደረጃ ብዙ ጊዜ ጊዜ ይፈጃል። አንዳንዴ ከአመት እስከ አምስት አመት ድረስ ሊፈጅ ይችላል። ጊዜ የሚፈጀው ጊዜ የሚፈጀው ጥናት እሱ ነው። እሱን ካለፈ በኋላ ምሳሌ አሜሪካ ሀገር ከሆነ ለፉድ ኤንድ ድረግ አድሚኒስትሬሽን ለሚባለው ለመንግስት ለጤና ጥበቃ ይቀርብና ይሄ መድኃኒት ይሰራል አይሰራም፣ ያቀረቡት ጥናት ትክክል ነው አይደለም፣ ያጣሩና ኤክስፐርቶች ያ እንግዲህ ማገበያ ላይ እንዲሸጥ ይፈቀዳል ማለት ነው። አሁን ገበያ ላይ ከወጣ በኋላ ያ መድኃኒት በተለያየ መንገድ ቁጥጥር ይደረግበታል ለተወሰነ ጊዜ። ምክንያቱም አንዳንድ መድኃኒቶች ለጥናቱ ተብሎ በሶስተኛው ደረጃ ላይ የሚመሩት በሽተኞች ተመርጠው ስለሆነ፣ በኋላ ግን መድኃኒቱ ገበያ ላይ ከሆነ ግን ሁሉም ሰው ስለሚጠቀምበት በጥናቱ ጊዜ ያልታዩ በአንዳንድ ሬር የሆኑ በቀላሉ የማይታወቁ ችግሮች ሊፈጠሩ ስለሚችሉ ገበያ ላይ ከዋሉ በኋላ እንደገና ጥናቱ ይካሄዳል። አንዳንድ መድኃኒቶች እንደውም ብዙ መድኃኒቶች ገበያ ላይ ከዋሉ በኋላ እንደገና ላይሰንሱ ተወስዶባቸው አጋቢያ እንዲወጡ የተደረጉ መድኃኒቶች አሉ። እነዚህ ናቸው በአጭሩ አራቱ አይነት ስናቶች። መልካም ለረጅም ጊዜ በስፍራው ሲንቀሳቀስ የነበረው የሕክምና በጎ አድራጎት ተቋም ድንበር የለሽ ሐኪሞች ቡድን በቅርቡ የሙከራ ክትባቶች ጥናት እንዲደረግ ከዓለም ጤና ድርጅት ጋር ተባብሮ በመስራት ላይ መሆኑ ተገልጧል። በትላንትና እለት የወጣ ሌላ ዜና ደግሞ ከዚህ ቀደም የመከላከያ ክትባት ላይ የሰራ የካናዳ የጤና አጠባበቅ ድርጅት በውሱን አሰራር ላይ የተገደበ ስለነበረ መርክ የተባለው ታዋቂ የመድኃኒቶች ኩባንያ ይህ መድኃኒት የማምረት ንግድ ፈቃዱን መውሰዱ ተገልጠዋል። በህክምናውም በመከላከያ ክትባቱም ረገድ አሁን ያለውን ሁኔታ ያስረዱ ነው። ልክ ነህ። ኤቦላ አሁን በተለይ በምዕራብ አፍሪካ ያለው ወረርሽኝ በጣም የሚያሳዝን ነው። በጣም ብዙ ሰው ነው እያለቀ ያለው። አንተ እንዳልከው ከአምስት ሺህ ሰው በላይ እናት፣ ወንድም፣ እህት፣ አክስት፣ ቤተሰብ አንዳንዱ ደግሞ እንዳለ በሙሉ ቤተሰቡ ሁሉ እያለቀ ነው። በጣም ያሳዝናል። እነዚህ ሰዎች ግማሾቹ ከግማሽ በላይ አቅሙ ቢኖር እና የሀገራቸው ሕክምና ቢስተካከል መዳን የሚችሉ ሰዎች ያለ እድሜያቸው ተጠይተው ለሞት አድርገዋል። በሕክምናው ደረጃ በተለይ እንግዲህ ያው የሰለጠነው ዓለም ይህን ለመከላከል በብዙ እየተንቀሳቀሰ ነው። የተለያዩ ካምፓኒዎችም እንቅስቃሴ እያደረጉ ነው። ሁለት ቦታ ብንከፍለው እንቅስቃሴውን፣ አንደኛው ክትባት ነው፣ በሽታው እንዳይዘን መከላከያ ሲሆን፣ ሌላው ደግሞ በሽታው ከያዘን በኋላ ህክምና ማለት ነው። የሐኪሙን የጠይቁ እንግዳችንን ዶክተር ብስራት ኃይለመስቀልን እናመሰግናለን። ተከታዩ ደግሞ ንግድና መጣኔ ሀብት ነው። የአዲስ አበባ ንግድና ዘርፍ ማኅበራት ምክር ቤት ከአንዳንድ አባላቱና የቀድሞ የአመራር አባላት ቅሬታ ቀርቦበታል። በፍርድ ቤትም ክስ ተመስርቶበታል። የማኅበሩ አመራር ምልአተ ጉባኤ ያልደረሰ ስብሰባ ጠርቶ አብይ የሚባሉ የአሰራር ደንቦችን ቀይሯል፣ ይህንን የተቃወሙ አባላት በቀጣዩ ጉባኤ ላይ እንዳይገኙ አግዷል፣ የሚል ቅሬታ ከሚያቀርቡ ወገኖች ጋር የተካሄደው ውይይት ቀጥሎ ይቀርባል። የአዲስ አበባ የንግድና ዘርፍ ማኅበራት ፕሬዝደንትና የቦርድ አባላት በዚህ ውይይት ላይ ለመሳተፍ ቃላቸውን ከሰጡ በኋላ በውይይቱ ቀጠሮ ሳይገኙ ቀርተዋል ይለናል የንግድና ምጣኔ ሀብት አዘጋጅ ሄኖክ ሰማ ግዜር። ወደ ውይይቱ። የአዲስ አበባ የንግድና ዘርፍ ማኅበራት ምክር ቤት በመታመስ ላይ ነው። በምክር ቤቱ አሰራርና ውሳኔ አሰጣጥ ዙሪያ የተነሳ ውዝግብ በፍርድ ቤት ሲያከራክርና በአንዳንድ ጉዳዮችም ውሳኔ ሲሰጥበት የቆየ ጉዳይ ነው። የፌዴራሉ ከፍተኛ ፍርድ ቤት ከታች አካሉ የተላለፉ ውሳኔዎችን አስመልክቶ የቀረቡ የይግባኝ ጥያቄዎች የሚያከራክሩ መሆናቸውን ወይም የማያከራክሩ መሆናቸውን ዛሬን ጨምሮ ነገም እንዲሁ ውሳኔ ሰጥቷል፣ ይሰጥበታል። አስቀድመው አድማጮች እንዲረዱት እኔ የተረዳሁትን ያህል ለማካፈል ልሞክር። ማስተካከያ ካለ ቆይቼ እቀበላለሁ። ክሱ እንዲያው ባጠቃላይ ሁለት ጫፍ ያለው ነው። ባለፈው ታህሳስ ወር የተካሄደው የንግድና የዘርፍ ማህበራቱ ዘጠነኛ ጉባኤ የህብረት ኢንሹራንስ ተወካይ የሆኑትን አቶ ኢየሱስ ወርቅ ዛፉ በስብሰባው እንዳይገኙ ከበር የከለከላቸውን በተመለከተ የመጀመሪያ ደረጃ ፍርድ ቤት ያሳለፈው ውሳኔ ከፍተኛ ፍርድ ቤቱ አያከራክርም ሲል ብይኑን ለህብረት ኢንሹራንስ ስ ኩባንያ ሰጥቷል። ሁለተኛውና ሌላኛው ደግሞ የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ከስድስተኛው እስከ ዘጠነኛው ጉባኤ ድረስ የማህበሩን ህግና ደንብ በተጻረረ መልኩ ውሳኔ ሲያሳልፍና ደንብ ሲቀይር ቆይቷል። እነዚህ ውሳኔዎች ውድቅ ይሁኑ የሚል ክስ ነው። በዚህ ላይ የመጀመሪያው ደረጃ ፍርድ ቤት ለማህበሩ ውሳኔ ሰጥቶ ይግባኝ ተብሏል። ይህ ውሳኔ በዛሬ ዕለት ፍርድ ሊሰጥበት ብይን ሊሰጥበት ነበረ። ይሄም ተበይኗል። ስለዚህ ክርክሩ ይቀጥላል ማለት ነው። እንዲያው ሌላ ሶስተኛ ክስም አለ። በማህበሩ ውስጥ ለረጅም ዓመታት በአመራር ያገለገሉት አቶ ኢየሱስ ወርቅ ዛፉ በግላቸው የመሰረቱት ክስ ነው። እነዚህን ጉዳዮችን እንመለከታለን። አድማጮች አስቀድመን ለመግለጽ የምንወደው የአሜሪካ ድምጽ ሬዲዮ ይህንን ጉዳይ ከፍርድ ቤት ውጭ ይፋ ውይይት እንዲካሄድበት የሚል ሀሳብ በማቅረብ ሁሉንም ጉዳዩ የሚመለከታቸውን ባለድር ሻዎች በምሽቱ ዝግጅት ለማወያየት አስቀድመን የስልክ ጥሪዎች አድርገን ነበረ። በተለይ ደግሞ በአዲስ አበባ ንግድና ዘርፍ ማህበራት ዋና ጸሐፊና ፕሬዚዳንቱን እንዲያውም ፕሬዚዳንቱን አቶ ኤልያስ ገነቴን በስልክ አነጋግሬያቸው ከአንድ ሰዓት በኋላ መልሼ እንድደውል ጠየቁኝ። በተደጋጋሚ ስልካቸው የተያዘ ነው። አሁን ደግሞ መጨረሻ ስሞክር ስልካቸው እንደጠፋ ተረድቻለሁኝ። በዚህ ውይይት ላይ ቢሳተፉ መልካም ነው የሚል ሀሳብ ነበረን። የዳይሬክተሮች ቦርድ አባልና የህግ ባለሙያ የሆኑት አቶ ሞላ ዘገየንም እንደዚሁ በስልክ ደውለን አነጋግረን በጉባኤው ላይ እንዲሳተፉ ጋብዘናቸው ነበረ። ነገር ግን ስልካቸው ተይዟል ወይም አያነሱም ወይም ደግሞ አጥፍተውታል። ስለዚህ ውይይታችንን የምንቀጥለው ከአቶ ኢየሱስ ወርቅ ዛፉ የህብረት ኢንሹራንስ ከፍተኛ ባለድርሻና አስቀድመው የአዲስ አበባና የኢትዮጵያ ንግድ ምክር ቤት ፕሬዝዳንት የነበሩ አቶ ተሾመ በየነ ደግሞ የአዲስ አበባ ንግድ ምክር ቤት የቀድሞ ዋና ጸሐፊ የመቀሌ ንግድ ምክር ቤት ፕሬዚዳንት የነበሩ ናቸው። እንደምን አመሻችሁ። እግዚአብሔር ይመስገን። እንደምን አመሻችሁ። እንግዲህ በቅድሚያ ይሄ ሁሉን አቀፍ ውይይት እንዲሆን ምኞታችን ነበረ። ሁኔታውንም ወደፊት ይገፋል በሚል እምነት በአዲስ አበባ ንግድና ዘርፍ ማህበራት ምላሽ የሚሰጡ ከሆነ የዝግጅት ክፍላችን በሩ ክፍቱ መሆኑን ለመግለጽ እንወዳለን። እንግዲህ ወደ ውይይቱ ስናልፍ የፍርድ ቤቱ ሂደትና ያሳለፋቸው ውሳኔዎች ምን እንደሚመስሉ በአጭሩ እንስማ። በጣም አጠር አድርገን በዛሬ ዕለት ምን እንደተወሰነ ነገ ደግሞ በቀጠሮ ያለው ጉዳይ ምን እንደሆነ ህዳር አስራ ስድስት ቀንም የተወሰነ ውሳኔ ያለ በቅድሚያ አቶ ኢየሱስ ወርቅ ዛፉ ባጭሩ ያስረዱን። እስኪ እንግዲህ ያው እንደምታውቀው ክሱ በህብረት ኢንሹራንስ እና በአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት መካከል ነው። እኔ እንደዚሁ ከውጭ ሆኜ ተመልካች እና አዳማጭ ነኝ እና ቀደም ብሎ እንደሰማኸው የመጀመሪያው ደረጃ ፍርድ ቤት የአባልን መብት የነፈገ ስብሰባ ስለነበረ ስብሰባው ውድቅ መሆን አለበት ያደረጋቸው ውሳኔዎችና ምርጫዎችም እንደዚሁ ውድቅ መሆን አለባቸው ብሎ ፈርዶ ነበረ። ይሄ ወደ ፍጻሜ እንዳይሄድ ይግባኝ ተብሎ ለብዙ ጊዜ ቆየ እና ፍርድም እንዳይፈጸም እገዳ ተደረገ። አሁን በቅርብ ጊዜ ከአንድ ከአስር ቀን ባልበለጠ ጊዜ ይሄ ይግባኝ ውድቅ ነው። የስር ፍርድ ቤት የሰጠው ፍርድ ትክክል ነው እና ወደ ማስፈጸሙ ይኬዳል። የማትፈጽሙበት ምክንያት ካለ አስረዱ ተብሎ ለዛሬ ቀርበው ነበረ። እንደሰማሁት ነገሩ የመጨረሻ የሚቋጨው ነገ ጠዋት ነው። ነገ ጠዋት በሶስት ሰዓት ጊዜ ነው። የህብረት ኢንሹራንስ ደግሞ ምንድን ነው ያለው? ይህንን ወኪልን መከልከሉ ብቻ ሳይሆንም ያኔ አቅርቤ ያለሁኝ ለመጀመሪያ ፍርድ ቤት ምክር ቤቱ ከስድስተኛ አመታዊ ጠቅላላ ጉባኤው ጀምሮ ህግን የጣሰ ስብሰባ ሲያደርግ ነው የቆየው። በህጉ የተቀመጠውን ምልአተ ጉባኤ ጥሶ ነው ያለው። በመጀመሪያ መስራች ጉባኤ ራሱ በነሐሴ ሀያ ስድስት ሺ ዘጠኝ መቶ ዘጠና ሰባት አመተ ምህረት መስራች ጉባኤው ሌላ አማራጭ እስኪገኝ ድረስ የመስራች ጉባኤው ተወካዮች በተመረጡበት ስርዓት እንዲቀጥል ብሎ ያደረገውንም ውሳኔ ጥሶ ከህጉ ጋር ተዛምዶ የተሰራውንና በስራ ላይ የነበረውንም መተዳደሪያ ደንብ ጥሶ ራሱን መተዳደሪያ ደንቡንም አሻሽ ያለው ብሎ ራሱ ደግሞ መተዳደሪያ ደንቡ ለመሻሻል የአባሎች ሁለት ሶስተኛ ድምፅ ድጋፍ ይጠይቃል። እሱንም ሳይመለከት ይሄንን አድርጓል ብሎ ክሱን አቅርቦ ነበረ እና እንደ አጋጣሚ ሆኖ የመጀመሪያው ፍርድ ቤት በዚህ ላይ ውሳኔ የሰጠው ያሻሻሉትን መተዳደሪያ ደንብ እንዲቆይ ያደረጉትንም እስካሁን ድረስ ያደረጉትንም የስብሰባ ሂደት ሳይሽር ነበር የቆየው እና ህብረት ኢንሹራንስ ይሄ ነው። እንዲያውም የነገሩ ሥረ መሠረቱ ይሄ ነው። ተወካይንም የወከልኩትንም ሰው የከለከሉት ሕግ የጣሳችሁ ነው ብሎ ስለከሰሰን ወደ ስብሰባችን እንዳይመጣ በሚል ነው እና ይሄ አንድ አንድ ቦታ ላይ ማረፍ አለበት ብሎ ይግባኝ ጠይቆ ብዙ ጊዜ ቆየ። እሱ ዛሬ በፍርድ ቤት ከሰዓት በኋላ ተወሰነ። ስለዚህ ክርክሩ ይቀጥላል ማለት ነው። ክርክሩ አዎ፣ ክርክሩ ይቀጥላል። ግን እዚህ ላይ አንድ ነገር እንትን ለማድረግ አስቀድመው እንደገለጹት የማህበሩን ደንብ በተጻረረ መልኩ ከስድስተኛው ጉባኤ ጀምሮ የአዲስ አበባ ንግድና ዘርፍ ማህበራት አሰራር ሲቀይር ክለሳ ሲያደርግ በነጋሪት ጋዜጣ የወጣ ህግን ሽሯል ሲሉ ከዚህ ቀደም ሲገልጹት የነበሩት ጉዳይ ነው። ይሄንን ከተናገሩ በኋላ ነው ከስብሰባ የታገዱት። እርሶ ይሄንን ይሄንን ነገር ፍርድ ቤት ሳልሄድ ግን ይሄንን ለእነሱ ለራሳቸው ለአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት አመራር ነግሬያቸዋለሁ እኮ እባካችሁን ምናልባት እናንተ የተሻለ ነገር እናምጣ የአብዛኛውን የንግድ ህብረተሰብ እናካፍለው ብላችሁ አስባችሁ ይሆናል በዚህ መንገድ የሄዳችሁት። ግን በሄዳችሁበት መንገድ የህጉን መስፈርት የሚያሟላ ስብሰባ ሊኖራችሁ አይችልም፣ እና እባካችሁ ወደ ህጋዊ አሰራር ተመለሱ ብዬ መጀመሪያ እኮ ለምኛለሁ። እነሱንም እነሱ ጋር ብቻ አይደለም ፍርድ ቤት እኮ ከመሄዴ በፊት የአዲስ አበባ ንግድና ኢንዱስትሪ ልማት ቢሮ አለቃ አለቅየውን ሳይቀር አዋጁን አዋጅ ሶስት መቶ አርባ አንድን በመጀመሪያ ደረጃ አስፈጻሚ ሚኒስትሪ የንግድ ሚኒስቴር ስለሆነ ለንግድ ሚኒስትሩ ስድስት የቸንበሩ ቋሚ አባላት ስድስት የቸንበሩ ቋሚ አባላት የፈረሙት ስድስት ገጽ ደብዳቤ ተሰጥቷል። ችግሮቹ እነዚህ ናቸው እና ወደ ህጋዊ አሰራር እንዲመለሱ እባካችሁ እርዱ ተብሎ ይሄ ሁሉ እየተደረገ እያለ ነው ክልከላው የመጣው። ስብሰባት ገቡ ገቡም የተባለው እንዲያው የምክር ቤቱንም የውስጥ አሰራር ስለሚያውቁት አቶ ተሾመ በየነን ለአምጣ ዚህ ላይ ለአድማጮች ለማብራራት ያህል የአዲስ አበባ የንግድ ምክር ቤት የቀድሞ ዋና ጸሐፊና የመቀሌ የንግድ ምክር ቤት ፕሬዚዳንት ሆነው ያገለገሉ ናቸው። እዚህ ላይ እንደው የተፈጠረውን ስ የእርስዎን እይታ ልስማ። በዚህ ጉዳይ ላይ ያለኝ አስተያየት ቀድሞ ነገር አንዱን አባል ከአባልነት ለማስወገድ የጠቅላላ ጉባኤ ውሳኔ ይጠይቃል በመተዳደሪያ ደንቡ መሰረት። ስለዚህ አቶ የሱ ወርቅ ዛፉ የሚሆኑ ህብረት ኢንሹራንስ ከአባልነቱ እንዲታገድ ወይም እንዲሰረዝ ከተፈለገ መሆን የነበረበት በጠቅላላ ጉባኤ ጉዳይ ቀርቦ ጠቅላላ ጉባኤ መክሮበት፣ ተወያይቶበት አባልነታቸው ማንሳት ይችላል። አለዛ ግን በጠቅላላ ጉባኤ የተመረጠ ቦርድ የአንዱን አባል አባልነት መሰረዝ ከቶ አይችልም። ይህንን ደግሞ ቀርበው ማስረዳት የሚችሉ ቢሆን መልካም ነበር። ይህንን ቀርበው በተለይ የአዲስ አበባ ንግድና ዘርፍ ማህበራት አስቀድሜም ገልጫ ያለሁኝ ፕሬዚዳንቱንም፣ ዋና ጸሐፊውንም ለማነጋገር እንደዚሁም የዲሬክተሮች ቦርድ አባልና የህግ ባለሙያውን ለማነጋገር ሞክረን ነበረ በውይይቱ እንደሚሳተፉ ቃል ከገቡልን በኋላ ስልካቸውን አላነሱልንም። ይህንን ለመግለጽ ነው። ማን ነው ግን ይህንን የሚያደርገው አሁን የምንነጋገራቸው ያለ ነው። ከዚህ በፊትም ከአቶ ኢየሱስ ወርቅ ዛፉ ጋር የተነጋገርንበት ጉዳይ ነው። ይሄ ተቋም አሰራር፣ የውስጥ ደንቦች አሉት፣ ህጎች አሉት፣ በነጋሪት ጋዜጣ ታትመው የወጡ ህጎች። እዚህ ላይ አቶ ኢየሱስ ወርቅ ዛፉ እርሶም ሊናገሩበት የሚችሉት ጉዳይ ነው። ማን ነው ይህንን እያደረገ ያለው? ደግሞ ከጀርባ ውስጥ ምንድን ነው የመንግስት እጅ ያለበት ይሄ ጉዳይ? እኔ ልቀጥል ወይስ? እሺ ቀጥል። አቶ ተሾመ እየታየ እየሄደ ያለው በተጨባጭ ጽህፈት ቤቱ የንግድ ምክር ቤቱ ጽህፈት ቤት ከገለልተኝነት ወጥቶ የበላይ ሆኗል። ቦርድን የሚያስመርጥ ለአንዱ መመረጥ የሚሰራ አንዱ ደግሞ እንዳይመረጥ የሚሰራ ሆኖ እየሄደ ነው። በተለይ ክሬደንሻል ኮሚቴ የሚባለው የተመራጮችን ሁኔታ በተወሰነ ደረጃ አጣርቶ ለጠቅላላ ጉባኤ የሚያቀርበው ኮሚቴ ሙሉ ለሙሉ በጽህፈት ቤቱ የሚመረጥ ታጭቶ የሚመረጥ ሆኗል። መተዳደሪያ ደንቡላ ችግር የለም። መሻሻልም ካለበት በጠቅላላ ጉባኤ ይሻሻላል። ግን ጽህፈት ቤቱ ከመደበኛ ስራው ከእለት ተዕለት መደበኛ ስራ በላይ ቦርዱን የማስመረጥና በአጠቃላይ የምክር ቤቱን ውስጣዊ ዲሞክራሲ አፍኖ የመሄድ ሁኔታ መታየት ከጀመረ ትንሽ ሰንበት በት ብሏል። በእኔ እምነት በዚህ ጉዳይ ላይ የመንግስት እጅ ያለበት ብዬ ለማሰብ የሚያስችለኝ ተጨባጭ ማስረጃ የለኝም። አቶ ኢየሱስ ወርቅ የእርስዎን ሀሳብ ልስማ። አስቀድመው አቶ ተሾመ የመንግስት እጅ አለበት ብዬ ለማመን ተጨባጭ መረጃ የለኝም ብለዋል። አለበት የሚለው በእውነቱ እኔ በትክክል የሚታይ ነገር የለም። አንድ ነገር ግን ሳንል ማለት አንችልም። ምክንያቱም በውክልና አዲስ አበባ ንግድና ኢንዱስትሪ ልማት ቢሮ የሚባል ክፍል አለ። ያ ክፍል ነው አዲስ አበባ ንግድና ዘርፍ ማህበራት ምክር ቤት አዋጅ ሶስት መቶ አርባ አንድ ህዝባር ዘጠና አምስት የሚጠይቃቸውን መስፈርቶች በሙሉ አሟልቷል ብሎ የእውቅና ሰርቲፊኬት የሚሰጥ እሱ ነው። ይሄንን አላደረገም። ይሄ ደግሞ መንግስት ሆነ ብሎ አደረገ የሚባል ሳይሆን እኔ እንደው እንደማስበው በዚያ ቢሮ በኩል ወይም ቸልተኝነት ወይም የእውቀት ክፍተት አንድ ነገር አለ፣ መቼስ ይሄ ይሄ የማይካድ ነው። አድማጮች ውይይቱ አላበቃም። ተወያዮቻችን እናመሰግናለን። በዚህ ተቋም ዙሪያ የተነሳውን ውዝግብ የማሻሻያና የመስማሚያ ሀሳቦች እንዲሁም ተቋማዊ ነጻነትና የአስተዳደር ጉዳዮችን የተመለከተ ተከታይ ውይይት የዛሬ ሳምንት እናቀርባለን። መጪ ማክሰኞ፣ አሁንም የአዲስ አበባ ዘርፍ ማህበራት ፕሬዚደንትና ዋና ጸሐፊ እንዲሁም የቦርዶ አባላት እንዲካፈሉ ጥሪያችንን እናቀርባለን። ለምሽቱ ሄኖክና እንግዶቹን አቶ የሱስ ወርቅ ዛፉና አቶ ተሾመ በየነን በድጋሚ አመሰግናለሁ። አድማጮች ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በደቡብ ሱዳን መንግሥት ውስጥ የተካሄደው ፖለቲካዊ ግጭትና ውጊያ ወደ ደም አፋሳሽ አመፅ ከተቀየረ አመት ተቆጠረ። በፕሬዝዳንቱ ሳልቫ ኪር ታማኝ ወታደሮችና በምክትል ፕሬዝዳንቱ ሪክ ማቻር ደጋፊዎች መካከል ዋና ከተማዋ ጁባ ውስጥ የሚካሄደው ውጊያ በፍጥነት ተሰራጨና መላ አገሪቱን አዳረሰ። ምንም እንኳ ሰላማዊ ድርድር እንዲካሄድ ሰፊ ጥረት ቢደረግም፣ ወከባው እንደቀጠለ በመሆኑ ግጭቱ እየተስፋፋ እንዳይሄድ ከፍተኛ ስጋት አለ። ዩናይትድ ስቴትስ ከክልላዊና ዓለም አቀፋዊ ሸሪኮቿ ጋር በመሆን ግጭቱን ለመፍታትና አገሪቱንም ትክክለኛ አቅጣጫ ለማስያዝ ጥረቷን በሰፊው ተያይዛለች። በየትኛውም ደረጃ የሚገኙ የዩናይትድ ስቴትስ ዲፕሎማቶችም የሰላም ጥረቱን ከመደገፍ ባሻገር በግጭቱ ለተጎዱ ብዙ ሚሊዮን ደቡብ ሱዳናውያን ሰብአዊ እርዳታ ማድረጋቸውን እንደቀጠሉ ናቸው። የደቡብ ሱዳን የእርስ በርስ ግጭት የተጀመረበትን አንደኛ ዓመት ምክንያት በማድረግ ፕሬዚዳንት ባራክ ኦባማ ግጭቱ ይቆም ዘንድ ለተፋላሚዎቹ ወገኖች መልእክታቸውን አስተላልፈዋል። ይህ ግጭት የበርካታ ሱዳናውያንን ሕይወት ከማጥፋት ባለፈ በከተሞችና መንደሮች ላይም ውድመትን ያስከተለ መሆኑ ተስተውሏል ያሉት ፕሬዚዳንት ኦባማ ዛሬ ለደቡብ ሱዳን መሪዎች የማቀርበው ጥሪ ስለ ሞቱ ወገኖቻቸው ብለው ወደ ሰላም እንዲመለሱ ነው በማለት አሳስበዋል የልማትንና የመልሶ ግንባታን ሂደት በመጀመር የጦርነትን አዙሪት የማብቃትና በግድያ ተጠያቂ የሆኑትንም ለፍርድ ለማቅረብ ችሎታው በእጃችሁ ነው ሲሉ ጥሪያቸውን ያጠናከሩት ፕሬዝዳንት ኦባማ የደቡብ ሱዳንን አመራር ትክክለኛ አቅጣጫ ለማስያዝ ይህን ትርጉም የለሽ ጦርነት ማቆም ብቸኛው አማራጭ ነው ብለዋል። ዩናይትድ ስቴትስ ሰላምንና እድገትን ከሚሹ ወገኖች ጋር ወዳጅነቷን ትቀጥላለች፣ ከደቡብ ሱዳን ሕዝብ ጎንም ትቆማለች።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 ማዲንጎና ብርቱካኔው ይመለሳሉ። ክቡራትና ክቡራን፣ ከመሰነባበታችን በፊት አንዳንድ አጫጭር መረጃዎችን ላካፍላችሁ። ዛሬ አንድ የዩናይትድ ስቴትስ ዶላር 20 ብር ከ16 ሳንቲም ተመንዝሯል። የመሸጫ ዋጋ 1 ዶላር 20 ብር ከ06 ነው። የመግዣ ዋጋ ደግሞ 20 ብር ከ27 ሳንቲም ነው። ቅድም ቆንጂት ዜናችን ላይ አንድ ሩብል ዛሬ 80 አንድ ዶላር 80 ሩብል ገብቶ እንደነበረ አንድ ዩሮ መቶ ሩብል ገብቶ እንደነበረ ተናግረን ነበረ። ኢትዮጵያ ከብር ጋር ሲታይ አንድ የኢትዮጵያ ብር ሶስት ሩብል ከ59 ኮፔክ ሆኗል። የሩሲያ ይሄ ማለት አንድ የሩሲያ ሩብል 27 የኢትዮጵያ ሳንቲም ነው ማለት ነው። ከሩብል ጋር ሲታይ ጠንካራ ነው ብር። አዲስ አበባ ነገ ባመዛኙ ፀሐያማ ትሆናለች። 23 ከፍተኛ ሙቀቷ፣ ዝቅተኛዋ ደግሞ 10 ዲግሪ ሴልሽየስ ይሆናል። ከታሪክ ስናይ ልጅ እያሱ ምኒሊክ ዛሬ በህይወት ቢኖሩ 119 ዓመታቸውን ይደፍኑ ነበረ። በ1988 ዓ ም 27 ተወለዱ። በነገራችን ላይ ልጅ እያሱ የተወለዱት አጼ ምኒሊክ በጀኔራል ባራቴር የተመራውን የጣሊያንን ወራሪ ጦር አምባላጄ ላይ ድል በነሱ ልክ በሳምንቱ ነበር። ለባለ ድል ሽልማት አስመስሎላቸዋል። ማዲንጎ አፈወርቅን እንጋብዝ። Amen, I እናመሰገናል። ጥሩ ሙዚቃ መርጠሃል። ቆንጆ ሙዚቃ ነው። ስፋቱ ሰዓት የለም ሰዓት የለም ከትግርኛ ንስዲሆ ነው እንዴት ሚሽ ምን ያቁጭ ብላለች እሺ ትላለች ልንሰነባበት ነው ክቡራትና ክቡራን አድማጮች ፕሮግራሙን ከስቱዲዮ ይመራልን ቴሌላይም ባክ ነው በዋና አዘጋጇ በትዝታ በላቸው ና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጅ ይታይና እኔም ሰሎሞን አባተንን አብራችሁን ስለ ቆያችሁ ከልብ እናመሰግናለን የትግርኛ ቋንቋ ስርጭት ይቀጥላል በእኛ በኩል ነገ እንገናኛለን ደህና ደሩ ደህና ደሩ i